ከኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን አቤ ደንጎር ወረዳ ቦማ ጋሊሳና ጨሩ ቀበሌዎች ከስምንት ወራት በፊት ተፈናቅለው በኦሮሚያ ክልልና በአዲስ አበባ ቅሬታ ለማቅረብ ሲመላለሱ እንደነበሩ ያስረዱ ተፈናቃዮች አሁንም ችግር ላይ መሆናቸውን ተናገሩ። በትናንትናው ዕለት ከሰሜን ሸዋ ተነስተው ኦሮሚያ ክልል አርሲ ዞን አሰላ አርባ ጉጉ መርሲ ወረዳ ውስጥ በአቦምሳ በተባለ ከተማ ውስጥ እንደሚገኙም ተናግረዋል። አስቴር ምስጋናው ተከታትለዋለች። የተፈናቃዮቹ ተወካይ ነኝ ያሉትና ደስታው እንደሚባሉ የነገሩኝ ግለሰብ ዛሬ በስልክ ባደረግነው ቃለ ምልልስ በሆሮ ጉድሩ ወለጋ ዞን አቢ ደንጉር ወረዳ ቦሜ ጋሌሳ እና ጭሩ ቀበሌዎች ለ18 ዓመት የኖሩበትን ቀዬ ለቀው እንዲወጡ የተገደዱት በ2013 ግንቦት ወር ላይ እንደነበር ነው የሚናገሩት። ምክንያቱን ደግሞ ሲያብራሩ ጥቃቱ አንደኛ ያው ሃይማኖት አዘላለ፣ ሁለተኛ ያው አማራ ነክ አማራ ጋር ግንኙነት ያለው መንግስትን ለምን ደግፋችሁ። ቀን መንግስት ስብሰባ ካስቀመጠ ምሽት ደግሞ ሌላ አካል ገብቶ ሲቀጠቅጥ ነው የሚያድረው ህዝብ። ሌላ አካል ያሉት ማንን ነው? ሌላ አካል ያው ኦነግ ሸኔ ማለት ነው። እናንተ የመንግስት ደጋፊዎች ነበራችሁ። እኛ ገበሬ ነን። መሬት መሬት ከያዝን ወደ አስራ ሰባት ዓመት የኖርነውን ንብረት ያካበጥነው መሬቱን የሰጠንም ደግሞ በአስራ ዘጠኝ ዘጠና ስድስት የኦሮሚያ ክልላዊ መንግስት አቶ ጁነዲን ሳዶናል እርሻ እንድንሰራ የመሬት ባለቤትነት ደብተርም ተሰጥቶናል። የመሬት ባለቤትነት ግሪን ካርድ ማለት ነው። ተሰጥቶን ያው ባለቤትነቱን አግኝተን ያለ ነው ለማለት ፈልጌ ነው። ከዚያም ወደ አርሲ ዞን አሰላ አርባ ጉጉ መርሲ ወረዳ አቦምሳ በተባለ አካባቢ ቤተ ክርስቲያን ተጠግተው ቅሬታቸውን በአካባቢው ላሉ አመራሮች ተናግረው እንደነበር ይናገራሉ። አርሲ ዞን አሰላ አርባ ጉጉ አብራጃ መር አቦምሳ ወረዳ ላይ ያረፍን ከዛም በኋላ ያው አቤቱታ ለብዙ ጊዜ ወደ ወረዳ ተመላልሰን ስንጠይቅ ነበር። ምን ያህል ጊዜ ቆያችሁ እዛ? ወደ አንድ ወር እንደገባን አቤቱታ ብዙ ጊዜ ስናቀርብ ነበር የቆየን። መጠለያ ጣቢያ ውስጥ ነው የነበራችሁ? መጠለያ አይደለም ቤተክርስቲያን ነው። ቤተክርስቲያን ነው የቆየን። አቤቱታ ሲናቀርብ አርሲ ያሰላ ላይ ያው እኛ ለእናንተ ማፈናቀላችሁን እውቅና የምንረዳችሁ ነገር ስለሌለ ወደ ኦሮሚያ ክልል መንግስት መሄድ አለባቸው የሚለው ሀሳብ ነው የሰጠን አርሲ ያሰላ ዞን ማለት ነው። ከነ ቤተሰቦቻቸው አምስት መቶ ሀምሳ አምስት የሚሆኑ ተፈናቃዮች ወደ አዲስ አበባ የገቡ ሲሆን ከእነዚህ መካከል አንድ መቶ ሰባት ተወካዮች ተመርጠው ለኦሮሚያ ክልል መንግስት ቅሬታ ለማቅረብ ወደ የቢሮ እንደሄዱ አቶ ደስታው ይናገራሉ። አዲስ አበባ ባሉ አመራሮች ወከባ እንደደረሰባቸውና ወደ ሰሜን ሸዋ እንዲሄዱ ትዕዛዝ መተላለፉን ይናገራሉ። ከፊት ለፊታችን ቅዳሜ ቀን የአፍሪካ አንድነት መሪዎች ስብሰባ ስለሚጀመር ያው አሁን ለገጽታ ስለማትመቹ አሁን ብትዱ ይሻላል። ሰላም አስከባሪዎች እዚህ ጋር መቀመጥ አይቻልም ብለው የኦሮሚያ ክልል ጽሕፈት ቤት ዋና ኃላፊ ፕሬዝዳንቱ ጽሕፈት ቤት ኃላፊ ማለት ነው። አይ ይህንን ጉዳይ ዶክተር ቀንአ ጋርም እንመካከራለን ብሎ እናንተ ውጡ ብሎ ከዛም ተመካከሩና ከጀርባቸው ሌላ እነሱን የላከ አካል አለ፣ እነሱ በሌላ ታሊኮ አላቸው። ስለዚህ እንዲውጡልን ብሎ ማፈራራ መጠለያ ወደ ስቴፋኖስ ቤተ ክርስቲያን ነበር የተጠለልነው። ነው በስር አስራ ስድስት አካባቢ በቀጥታ የትናንትና ሰኞ ሳምንት አካባቢ ወደ አዲስ አበባ ሲንገባ አዲስ አበባ የካ ሚካኤል ቤተ ክርስቲያን አረፍን። ወደ ሶስት መቶ አስራ ዘጠኝ ደተኞች የሆነን ከህጻናት ጋር እዛ ካረፍን ቦታ ወይዘሮ ሊዲያ ትባል የአዲስ አበባ ከተማ ምክትል ጸጥታ ካሲ ቀጥታ ደብረ ብርሃን ትሄዳላችሁ አለችን። ደብረ ብርሃን እንዴት እንሄዳለን? እኛ የተፈናቀልነው ከኦሮሚያ ክልል ነው፣ እንዴት ነው ወደዛ ምስል እንዴት ነው ብሎ ህዝቡ እር ብሎ ሲሶስ በስድስት አውቶቡስ መኪና ስልሳ አምስት ስልሳ አምስት ሰው በሚሸከመው መኪና ማለት ነው። ሰኪ ተፈናቃዮቹ አዲስ አበባ በነበሩበት ወቅት ይደርስባቸው የነበረውን ወከባ በአይኑ መመልከቱን የሚናገረው የኢዜማ አባል መሆኑን የሚናገረው ብሩክ አየለ ነው። ፈረንሳይ ጉራራ ወጣት ማዕከል ባሉበት ወቅት ላይ ነበርና ይህ ኢንፎርሜሽን ደስ በሚበት ወቅት ላይ ሀሙስ ለጠዋት ከአንድ ስራ ባልደረባ በመሆን ወደ አካባቢ እንሄዳለን። ይህ ድን ባለንበት ወቅት ላይ መቶ አርባ ተጎጂ ተፈናቃዮች ይላሉ እና በርካታ ችግሮች ላይ እንዳሉ ነገረኝ። ወደ ውስጥ ገብቼ ይህን ጉዳይ ማየት እፈልጋለሁ በምልበት ና መግባት ትችላለህ። ተ ገባው ስገባ በር ላይ ጠበቃ ነኝ የምትል እንዴት ገባ ለምን ቀረስ ለምን ታናግራለህ የሚል ግርግር ተፈጠረ። ከዛ በኋላ ፖሶች መጡ። ፖሶች መግባታችንም የከራስፎን እና ፎቶግራፍ ያነሳውን አጥፋልኝ አጠፋው። ከዛ በኋላ ያለውን ሁኔታ ምንድ ምት ናቸው ቆመ ስለውልሃላ ለኝ ከዛ በኋላ አመራሮች ደውለው ጠሩ። አመራሮች ከመጡ በኋላ የፖሊሶች አመራሮች ናቸው ያለው ነገር ነገሩን ከየካምኬን እንደመጡ እዚህ እንዳረፉ እንዲያርፉ ያደረገው ማንስም የክፍለ ከተማ አመራሮች ናቸው አሉን። ሰው ስለዚህ የመንግስት ድጋፍ ያደረገዋለትና አላረገም አሉን። ለምንድነው ማህበረሰቡ ሲያበላ ሲያጠጣ ነበረ፣ ለምን ተቋርጠባቸው ምግብም መጠጥም እንዳይገባ ለምን ትከለከላላችሁ? ለምን ህብረተሰቡ እንዲጠቀሙ ለማጣ አያደርጉም? ቀጠው ችግሮቻቸው ወደ መንግስት ለማስተላለፍ የሚነገር አነስቷል። ምንም የምናውቀው ታሪክ የለም። ማንም አካል እንዳይገባ ብለሆን አላለ ሚዲያ እናገራለን በምንበት ወቅት ላይ ኦልሬዲ ወደ ስምንት ሰዓት አካባቢ ላይ ከዛ ካምፕ አወጥተው ጃልሜዳ አካባቢ ላይ እንደበተኗቸው እና ይሄ መረጃ ደረሰን። ከዛ በኋላ ወደዛ በምንሄድበት ወቅት ላይ ታፍነን ነበረ፣ ተገደበን ነበረ እና በዛ መሰረት እናንተ ካልነገራችሁ በኋላ ለቀውኗል ብለው ነገሩኝ። የአዲስ አበባ ሰላምና ጸጥታ ቢሮ ጉዳዩን አስመልክቶ ባወጣው መግለጫ ተፈናቃዮቹ ወደ ከተማይቱ ከመጡበት ጊዜ አንስቶ ጊዜያዊ ድጋፍ ማድረጉንና ከኦሮሚያ ክልል መንግስትና ከብሔራዊ አደጋ መከላከልና ስራ አመራር ኮሚሽን ጋር በጋራ ተፈናቃዮቹ በጊዜያዊነት ሊያርፉበት የሚችልበትን ቦታ እያመቻቸ መሆኑን ገልጿል። ዘላቂ መፍትሄ እንዲያገኙም ከሚመለከተው አካል ጋር ስሰራ ቆይቻለሁ ብሏል። ከተማ አስተዳደሩ ይህንን ይበል እንጂ ተፈናቃዮች በስድስት መኪና ተጭነው ወደ አማራ ክልል ሰሜን ሸዋ ዞን እንዲሄዱ መደረጉንና ሰሜን ሸዋ ላይም ተቀባይን እንዳጡ አቶ ደስታው ይናገራሉ። ደብረብርሃን ደን ደብረ ብርሃን ደግሞ አንረከባችሁም ብሎ አሁንም ተመልሰን ወደ አር የመጠናው ሁኔታ አለ። አሁን በምን ሁኔታ ላይ ነው ያላችሁ? መጠለያ ጣቢያ ሳይሆን ስብሰባ አዳራሽ፣ የወረዳው የመርቴ ወረዳ ስብሰባ አዳራሽ ውስጥ ነው ያው አሁን ምንም እስካሁን ያው እኛን የተረከበ ነው የለም። ትናንትና ነው የገበ ነው። መኪናዎቹም አድሮ አሁንም ውሎ እዛው ነው ያሉት። እኛም እዛው ነው ያለ ነው። በአማራ ክልል የሰሜን ሸዋ ዞን ዋና አስተዳዳሪ አቶ ታደሰ ገብረ ጻዲቅ ተፈናቃዮችን ለመቀበል ፈቃደኛ ያልሆኑበት ምክንያት ሲገልጹ ከበላይ አመራሮች ጋር ተወያይተን ወደ መጡበት ቦታ እንዲመለሱ ስለታመነበት ነው ብለዋል። እንግዲህ ተፈናቃይ የትኛውን ቦታ ላይ ሲሄድ የመጣውን ተፈናቃይ የኢትዮጵያ ዜጋ እንደመሆኑ መጠን ተቀብሎ ተንከባክቦ ቢቻል ወደ ቦታው መመለስ ካልቻለ ደግሞ ግለሰቡን እያወያዩ እንደየአቅማቸው የስራ ስምሪት እንዲያደርጉ ማድረግ የመላ ኢትዮጵያውያን ነው ብለን እናምናለን። በአካባቢ ይቃጠላል ብለን አናስብም። ከዚያ አኳያ ባለፈው የተፈጠረው ምንድን ምንም ዝግጅት ሳይኖረው ከተማ አካባቢም ቀድሞም ሳይነገር መኪና ተዘጋጅቶ ፓትሮል ተዘጋጅቶ ወደ ደብረ ብርሃን ጉዞ ማድረግ አለባቸው ተብለው የመጡ ነበረ። እንዲህ አይነት ደግሞ ከአንድ ቦታ አዲስ አበባ አካባቢ ነው ተከማችሁ የተባለው። ከዛ ከተከማችሁበት ቦታ መኪና እንዲቀርብ ተደርጎ ፓትሮል እንዲዘጋጅ ተደርጎ ወደ ሰሜን ሸዋ ደብረ ብርሃን ጉዞ እያደረጉ ባሉበት ትክክል አይደለም ብለን ከሚመለከታቸው ጋር ተነጋገር። እነሱም ትክክል አይደለም ብለው አመኑ። መመለስ አለባቸው ብለው ወደ አሁኑ መልሰው ይዘው እንዲሄዱ ነው እንጂ እኛ በተናጠልም በማስም የሚመጡትን ሰዎች መልሰንም አናቅም አንገላትንም አናቅም። ይህን ደግሞ ያሉና የተፈናቀሉ ሰዎች መናገር ይችላሉ። የመንግስት አካላትም ይህን ያውቃሉ። የባለፈው ግን አንድ አካባቢ የሰፈረን ኃይል ሰብስቦ መኪና አዘጋጅቶ ፓትሮል አዘጋጅቶ ወደ ሆነ አካባቢ ይዞ መሄድ ትክክል ነው ብለን አናምንም። ስለዚህ የትኛውም ቦታ ላይ ተፈናቅሎ የመጣን አካል አዲስ አበባ ቢሆን የኢትዮጵያን ነው የጋራ ከተማ ነው፣ ባህር ዳር ቢሆን እንዲሁ ነው፣ ደብረ ብርሃን ቢሆን እንዲሁ ነው። ደብረ ብርሃን ላይ ተፈናቅሎ የመጣን ሰው እኔ ፓትሮል አዘጋጅቼ መኪና አዘጋጅቼ ጭኜ ወደ ሌላ ቦታ ይዤ መሄድ ከሆነ ኢትዮጵያዊነቱ ምኑ ላይ ነው? ስለ ዜጋ ክብር ማሰብ ማለት ምኑ ላይ ነው? አንደኛ ያን እንዲቀበል የሚፈለገው አካባቢ ቅድመ ዝግጅት እንዲያደርግ ይነገረው ይገባል። አዳራሽ ሊያዘጋጅ ይገባል። ቢያንስ የሚመገቡትን ሊያዘጋጅ ይገባል። በድንገት እንደዚህ አይነት በማስ ለዛውን በፓትሮል ተጠርንፎ ወይም ደግሞ እንደዚህ አይነት ካለ የጸጥታ መዋቅር አጅቦ መሄድ ከሆነ ወደ መጡበት አካባቢ ነው እንጂ ሌላ ሴቦ ወደሆነበት አካባቢ ፓትሮል ላስቀድሞ ሰዎችን አጅቦ መላክ ትክክል አይደለም። ይህን ያነሳ ነው። እውነት ለመናገር በጊዜውም ይህን የሰሙ የበላይ አካላት ትክክል አለመሆኑን አምነው እንዲመለሱ አድርገዋል የሆነው ይሄ ነው ከዚህ የተለየ ነገር ምን ነገር ከነማን ጋር ነበር የተነጋገራቸው ያው የፌደራል ኦቶሪሶች ጋር ተነጋግረናል እነሱ ወዳው ነው አክሽን የወሰዱት ትክክል አይደለም ታይተን እንፈታለን አሉ ወዳው እንዲመለሱ ነው የተደረገ ተፈናቃዮቹ ለሶስት ቀናት መኪና ላይ ከቆዩ በኋላ ዛሬ በኦሮሚያ ክልል አርሲ ዞን አሰላ አርባ ጉጉ መርሲ አምቦ ምሳ ወረዳ ስብሰባ አዳራሽ ውስጥ መሆናቸውን ነግረውኛል ከአካባቢው አመራሮች ጋር ሊ ሲነጋገሩ እንደሆነ ከነገሩኝ በኋላም ያለውን ሁኔታ ለማወቅ መልሼ ብደውልም ስልካቸው ሊሰራልኝ አልቻለም። ለአሜሪካ ድምፅ አስቴር ምስጋናው፣ ባህር ዳር።